የዲደብሊው ዜና። በቅድሚያም ርዕሶቹን እንሆም። የኢጣሊያና የአውሮፓ ኅብረት መሪዎች የአፍሪቃ ስደተኞችን ለመግታት ለተለያዩ የአፍሪቃ ሀገራት ሊሰጥ ስለታቀደው እርዳታ ዛሬ ተነጋገሩ። የኢጣሊያ ባለሥልጣናት በነደፉት ዕቅድ መሠረት የስደተኞችን ቁጥር ለመቀነስ የአውሮፓ ኅብረት ኢትዮጵያን ጨምሮ ለ14 የአፍሪቃ ሀገራት 5.5 ቢሊዮን ዩሮ ለመስጠት አስቧል። የእስራኤልና የኢራን የጦር ሜዳ ውጊያ፣ የዲፕሎማሲ እንካሰላንቲያም ዛሬም እንደመሰንበቻው ተባብሶ ቀጥሎ ነው የዋለው። የእስራኤል ጦር የኢራን የሚሳኤል ማወንጨፊያዎችን ጨምሮ የተለያዩ ተቋማትን መደብደቡን አስታውቋል። የኢራን ሚሳኤሎችም ዛሬ በእስራኤል ግዛቶች ላይ ሲዘንቡ ነው የዋሉት። በዲፕሎማሲው መስክ የኢራንና የሦስት የአውሮፓ ሀገራት ውጭ ጉዳይ ሚኒስትሮች እየተነጋገሩ ነው። ኢራን እስራኤልን በጦር ወንጀለኝነት ስትከስ እስራኤል በበኩሏ ውጊያው የእስራኤል ብቻ አይደለም ትላለች የዓለም እንጂ። ቱርክ ጦር ኃይሏንና የጦር መሳሪያዎቿን ለማጠናከር ስትወስን፣ ብዙዎቹ መንግስታት ዜጎቻቸውን ከሁለቱ ሀገራት እያስወጡ ነው። ዜናው በዝርዝርም የኢጣሊያ ጠቅላይ ሚኒስትር ጆርጂዮ ሜሎኒ እና የአውሮፓ ህብረት ኮሚሽን ፕሬዚደንት ኡርዙላ ፎን ደር ላይን ወደ አውሮፓ የሚሰደዱ አፍሪካውያንን ቁጥር ለመቀነስ ህብረቱ ለአፍሪቃ መንግስታት ስለሚሰጠው የገንዘብ ድጋፍ ተነጋገሩ። ሁለቱ ወይዛዝርት ሮም ኢጣሊያ ውስጥ ያደረጉት ውይይት ህብረቱ ለአፍሪቃ መንግስታት ጠቀም ያለ ገንዘብ እንዲረዳ የጠቅላይ ሚኒስትር ሜሎኒ ፓርቲ በነደፈው እቅድ ላይ ያተኮረ ነበረ። የኢጣሊያ ወንድማማቾች የተሰኘው የሜሎኒ ቀኝ አክራሪ ፖለቲካ ፓርቲ ስደተኞችን ለመቀነስ የአፍሪቃ ምጣኔ ሀብት ማገዝ አስፈላጊ ነው ብሎ ያምናል። በእቅዱ መሰረት የአውሮፓ ህብረት ለኢትዮጵያ ለኮት ኮትዲቮር፣ ለሴኔጋልና ለሌሎች 11 የአፍሪቃ መንግስታት ለጤና፣ ለኃይልና ለመሰል ኢንዱስትሪዎች መገንቢያ 5.5 ቢሊዮን ዩሮ ይረዳል። ኢጣሊያ ዛምቢያንና አንጎላን የሚያገናኝ የባቡር መስመር ለመዘርጋትና ለኬንያ የባዮ ነዳጅ ኢንዱስትሪ 65 ሚሊዮን ዩሮ ለማውጣት አቅዳለችም። የኒጀር ደፈጣ ተዋጊዎች ሀገሪቱን ከማሊ ጋር በሚያዋስነው ድንበር በሚገኝ የጦር ሰፈር ላይ ትናንት በከፈቱት ጥቃት 34 ወታደሮችን ገደሉ። ሌሎች 14 አቆሰሉም። የኒጀር መከላከያ ሚኒስቴር እንዳስታወቀው ቅጥረኛ ያላቸው ታጣቂዎች ባኒ ባንጉ በተባለው የጠረፍ ከተማ የሚገኘውን ጦር ሰፈር የወረሩት በሁለት መቶ ሞተር ብስክሌትና በመኪኖች ተጉዘው ነው። የኒጀር ጦር በደርዘን የሚቆጠሩ ታጣቂዎች መግደሉንም ሚኒስቴሩ አስታውቋል። የሚኒስቴሩ መግለጫ ታጣቂዎቹን ቅጥረኛና አሸባሪ ከማለት ሌላ ማንነታቸውን በውላላ አስታወቀም። ኒጀር እንደ አብዛኞቹ የሳህል አካባቢ ሀገራት ሁሉ የአልቃይዳና የእስላማዊ መንግስት ሸማቂዎች በተደጋጋሚ የሚያጠቋት ሀገር ናት። ይህ ዶቸ ቨለ ነው። እስራኤልና ኢራን ውጊያ ያሰጋቸው የተለያዩ መንግስታት ዜጎቻቸውን ከመካከለኛው ምስራቅ በጣሙን ከሁለቱ አገራት እያስወጡ ነው። እስራኤል ባለፈው ሳምንት አርብ ኢራንን ድንገት ከደበደበች ወዲህ ከእናም ወደ ሁለቱ ሀገራት የሚደረግ የአውሮፕላን በረራ ተቋርጧል። የእስራኤል የቅርብ ወዳጆች የሚባሉት ዩናይትድ ስቴትስ፣ ብሪታንያና የአውሮፓ ህብረት አባል ሀገራትን ጨምሮ በአብዛኛው እስራኤል የሚገኙ ዜጎቻቸውን በመርከብና በመኪና ወደ የአጎራባች ሀገራት እያሸሹ ከዚያም ወደ የሀገራቸው እየመለሱ ነው። የፍሎሪዳ ዩናይትድ ስቴትስ አገረ ገዢ ሮን ደን ሳንቲስ እንዳሉት እስከዛሬ ማርፈጃው ድረስ 1500 አሜሪካ አሜሪካዊ እስራኤላውያን ከእስራኤል ወጥተዋል። ከ1500 በላይ ሰዎች ከእስራኤል እንዲወጡ ረድተናል። እነዚህ ሰዎች ወደ ተለያዩ ስፍራዎች ይሄዳሉ። መጀመሪያ ሰዎቹን በአውሮፕላን እዚህ እናመጣለን። ይህ የምታዩት ከቆጵሮስ 160 ሰዎችን ይዞ የመጣ አውሮፕላን ነው። ብዙዎቹ ሀገራት ከተራ ዜጎቻቸው በተጨማሪ የኤምባሲ ሰራተኞችን እያስወጡ የየኤምባሲ ጽህፈት ቤቶቻቸውንም እየዘጉ ነው። ይህ በእንዲህ እንዳለ ቱርክ የጦር ኃይሏን ብቃት፣ የጦር መሳሪያዋን መጠንና አቅም እንደምታጠናክር አስታውቃለች። የቱርኩ ፕሬዚደንት ሬሰፕ ጣይብ ኤርዶሃን ሀገራቸው ሊሰነዘርባት የሚችለውን ጥቃት ለመመከት የመካከለኛና የረጅም ርቀት ተምዘግዛግ የሚሳኤል ምርቷን እንድትጨምር አዘዋል። ኤርዶሃን ዛሬ ከጀርመን መራሄ መንግሥት ፍሬድሪሽ ሜርስ ጋር በስልክ ባደረጉት ውይይትም የኢራን የኒኩሌር መርሃ ግብር ጉዳይ ሊፈታ የሚችለው በድርድር ብቻ ነው ማለታቸውን ጽህፈት ቤታቸው አስታውቋል። ኤርዶሃን የዘር ማጥፋት ያሉት የጋዛ ጥቃትና የእስራኤልና የኢራን ውጊያ መመለሻ ከማይገኝበት ደረጃ ላይ ደርሷል ብለዋለም። ተንታኞች እንደሚሉት የቱርክና የእስራኤል ግንኙነት በውጥረት የተሞላ ቢሆንም እስራኤል የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል የሆነችውን ቱርክን እንደ ሌሎቹ ሀገራት መዳፈሯ አጠራጣሪ ነው። ይሁንና እስራኤል ኢራንን ካለፈው አርብ መደብደቧ በአካባቢው የሌላ ጦርነት ስጋትን የጦር መሳሪያ ምርትና ግዥ ሽቅድምድምን ማባባሱንም ተንታኞች ይናገራሉ። እስራኤልና ኢራን የገጠሙት ውጊያ ዛሬም እንደቀጠለ ነው። እስራኤል ዛሬም እንደ መሰንበቻው በተለያዩ የኢራን ግዛቶች የሚገኙ ህንፃዎችንና ተቋማትን ደብድባለች። የእስራኤል ጦር አዛዦች እንዳሉት ጦራቸው የኢራን የሚሳይል ማወንጨፋያዎችንም ጭምር ደብድቧል። ኢራን በበኩሏ ዛሬ ሁለት የባውነጨፈቻቸው ሚሳይሎች ሁለት የእስራኤላውያን ዜጎችን ጨምሮ በርካታ ሰዎችን አቁስላለች ተብሏል። ሁለቱ አገራት በገጠሙት ውጊያ እስከዛሬ ከቀትር በኋላ address 224 ኢራናውያንና 25 እስራኤላውያን ተገለዋል። በተለያዩ የአረብ ሀገራት የሚገኘው ሕዝብ ደግሞ ዛሬ እስራኤልን በአደባባይ ሰልፍ ተቃውሟል። ኢራንና እስራኤል በዲፕሎማሲው መስክ የገጠሙት ንትርክም እንደቀጠለ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራክጂ ዛሬ ጄኔቭ ስዊዘርላንድ ለተሰበሰበው ለተባበሩት መንግስታት ድርጅት ጉባኤ እንደነገሩት እስራኤል የኢራንን የኒኩሌር ተቋማት መደብደቧን የጦር ወንጀል ብለውታል። ሰላማዊ የኒውክለር ተቋሞቻችን በዓለም የአቶሚክ ተቆጣጣሪ ባለስልጣን አይ ኤ ኢ ኤ ቁጥጥር ቢደረግባቸውም እነዚህ ተቋማት እንዳይጠቁ በዓለም አቀፍ ሕግ ቢከለከልም ተደብድቦብናል። እስራኤል በኒውክለር ተቋማት ላይ ያደረሰችው ጥቃት ከፍተኛ የጦር ወንጀል ነው። በተባበሩት መንግስታት የእስራኤል አምባሳደር ዳኒ ዳኖን በአንጻሩ እስራኤል የምትዋጋው ለአውሮጳና ለዩናይትድ ስቴትስ ጭምር ነው ብለዋል። አምባሳደር ዳኖን እንደሚሉት የኢራን ሚሳይሎች አውሮጳ ይደርሳሉ፣ በአጭር ጊዜ ውስጥም አሜሪካ ይደርሳሉ ብለዋል። መሳሳት የለብንም። ይህ የእስራኤል ውጊያ ብቻ አይደለም። ውጊያው በመላው ዓለም የሚገኝ የሁሉም ነው። የኢራን ሚሳይሎች ከፊል አውሮጳ ግዛት መድረስ ይችላሉ። በአጭር ጊዜ ውስጥም የአሜሪካ ምስራቃዊ ጠረፍ ይደርሳሉ። የኢራን ውጭ ጉዳይ ሚኒስትር ጄኔቭ ውስጥ ከጀርመን ከፈረንሳይና ከብሪታንያ ውጭ ጉዳይ ሚኒስትሮች ጋር መነጋገር ጀምረዋል። ዛሬ ሶስቱ የአውሮጳ መንግስታት እንደሚሉት ውይይቱ ኢራን የኒኩሌር መርሃ ግብሯን እንድታቆም በውጤቱም የእስራኤልና የኢራን ውጊያ እንዲቆም ለማግባባት ያለመ ነው። ንግግሩ ከእስራኤል ጎን ሆነው ኢራንን ለመደብደብ የሚዝቱትን የዩናይትድ ስቴትስን ባለሥልጣናት ፉከራ ማቀዝቀዝ አለማቀዝቀዙ ግን እስካሁን በይፋ አይታወቅም። እስራኤል የጋዛ ፍልስጤማውያንን መግደሏንም ዛሬም እንደቀጠለችበት ነው። የጋዛ ባለሥልጣናት እንዳሉት የእስራኤል ጦር እርዳታ እህል ለማግኘት በተሰበሰቡ ፍልስጤማውያን ላይ ዛሬ በከፈተው ተኩስ በትንሹ 44 ሰላማዊ ሰዎችን ገሏል። ሮይተርስ ዜና አገልግሎት እንደዘገበው ከሟቾቹ 25ቱ የተገደሉት ኔት ዛሪም በተባለው የማዕከላዊ ጋዛ ከተማ ነው። የእስራኤል ጦር ደቡባዊ ሊባኖስ ውስጥ በከፈተው ጥቃትም ቢያንስ አንድ ሰው መግደሉ ተዘግቧል። በመጨረሻም የጀርመን ዓለም አቀፍ ማሰራጫ ጣቢያ ዶች ቬሌ የአስተዳደር ዘርፍ የበላይ ኃላፊ የነበሩት ባርባራ ሜሲንግ የጣቢያው ዋና ሥራ አስኪያጅ ሆነው ተሾሙ። ወይዘሮ ሜሲንግ እንደ ግሪጎሪያኑ አቆጣጠር በ2006 ዶች ቬሌን ከመቀየጣቸው በፊት አአርዴ በሚል ምህፃረ ቃል በሚጠራው ግዙፉ የጀርመን ጣቢያ ጨምሮ በተለያዩ ድርጅቶች በአዘጋጅነት በህግ አማካሪና ጠበቃነት ሲያገለግሉ ነበረ። በ2006 የዶች ቬሌ ዋና ስራ አስኪያጅ አማካሪ ሆነው ከተቀጠሩ በኋላ ደግሞ የስልታዊ ዕቅድ ክፍል ኃላፊ፣ ከጥቅምት 2014 ጀምሮ የጣቢያው የአስተዳደር ዘርፍ ኃላፊ ሆነው አገልግለዋል። በ1971 አሁንም እንደ ግሪጎሪያኑ አቆጣጠር ነው የተወለዱት ሜሲንግ ሃምቡርግ ና በርሊን በሚገኙ ዩኒቨርሲቲዎች ሕግና ታሪክ አጥንተዋል። ከመደበኛ ስራቸው በተጨማሪ የአውሮፓ ኮሚሽንን ጨምሮ ለተለያዩ ተቋማት የመገናኛ ዘዴዎችና የሕግ ጉዳይ አማካሪም ናቸው። የዶችቬሌን ስርጭት ምክር ቤት እንዳስታወቀው ሜሲንግ ከጥቅምት 2013 ጀምሮ ዶችቬሌን የሚመሩትን ፔተር ሊምቡርግን ተክተው ከጥቅምት 1 2025 ጀምሮ ግዙፉን ዓለም አቀፍ የጀርመን ጣቢያ ይመራሉ። ይህ ዶቼ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢጣሊያና የአውሮጳ ኅብረት መሪዎች የአፍሪቃ ስደተኞችን ለመግታት ለተለያዩ የአፍሪቃ ሀገራት ሊሰጥ ስለታቀደው እርዳታ ዛሬ ተነጋገሩ። የኢጣሊያ ባለሥልጣናት በነደፉት እቅድ መሠረት የስደተኞችን ቁጥር ለመቀነስ የአውሮጳ ኅብረት ኢትዮጵያን ጨምሮ ለ14 የአፍሪቃ ሀገራት 5.5 ቢሊዮን ዩሮ ይሰጣል። የእስራኤልና የኢራን የጦር ሜዳ ውጊያ የዲፕሎማሲ እንካሰላንቲያም ዛሬም እንደመሰንበቻው ቀጥሎ ነው የዋለው። የእስራኤል ጦር የኢራን የሚሳኤል ማወንጨፊያዎችን ጨምሮ የተለያዩ ተቋማትን መደብደቡን አስታውቋል። የኢራን ሚሳይሎችም ዛሬም በእስራኤል ግዛቶች ላይ ሲዘንቡ ነው የዋሉት። በዲፕሎማሲው መስክ የኢራንና የሶስቱ የአውሮፓ ሀገራት ውጭ ጉዳይ ሚኒስትሮች እየተነጋገሩ ነው። ኢራን እስራኤልን በጦር ወንጀለኝነት ስትከስ፣ እስራኤል በበኩሏ ውጊያው የእስራኤል ብቻ አይደለም ትላለች የዓለም እንጂ። ቱርክ ጦር ኃይሏንና የጦር መሳሪያዎቿን ለማጠናከር ስትወስን፣ ብዙዎቹ መንግስታት ዜጎቻቸውን ከሁለቱ ሀገራት እያስወጡ ነው። የዜናው መልእክት የእስካሁኑ ነበር።